ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።

በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 19208 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። ጤና ይስጥልን አድማጮች፣ እንደምናመሽታችኋል። አዲሱ አበበና እኔም ሰሎሞን አባተ። የሺዎች የሚቆጠሩ ሰዎች ይቅርታ።

በሺዎች የሚቆጠሩ ሰዎች በኦሮሚያ የተለያዩ ክፍሎች ተይዘው የት እንደደረሱ እንደማይታወቅ ኦፌኮ አስታወቀ። የት እንደደረሱ አይታወቅም። ቤተሰብ ሄዶ ሲጠይቅ እኛና አቅም ነው የሚባለው። ቤተሰብ ልብስ ቀለብ፣ ይሄን ሁሉ ማቀበል በሕይወት መኖራቸውንም ሁሉ ማረጋገጥ መቻል አለበት።

ይህ ያልተደረገም እስካሁን ያሉበት ቦታ የት እንደታሰሩ አይታወቅም። አቶ ሙላቱ ገመቹ የኦሮሞ ፌዴራዊ ኮንግረስ ምክትል ሊቀመንበር ናቸው። በአብይ ርዕስ ዘገባለን ኖርዌይ ያሉ ከስምንት መቶ በላይ ኢትዮጵያውያን ብንመለስ ጥቃት ይደርስብናል ይላሉ።

አሁን እስከ አገሬ ስወጣ በጣም ጤነኛ ሰው ነበርኩኝ። እዛ ስትራይት በነበረበት ዛ ቤተክርስቲያን ለሱካር በሽታ ተጋልጬ ሁለቴ በአምቡላንስ ተጠቀኛል። ከዛ ወዲህ ሰው የሱካር በሽተኛው ቁጥሩ እያለ ይህ ስልሳ ሰባት አመቴ ነው። ካገሬ ስመጣ ጤነኛ አሁን ግን እዚያ ፈራሁት። ይኸውልሽ እንደዚህ አይነት ነገር ነው። ዝርዝሩን በመጽሔት ይዘናል። አዲሱ አርስተ ዜና ለምሽቱ ካሉን ዜና መካከል በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ የሁለት ቀናት ውይይት እዚህ ዋሽንግተን ዲሲ አካባቢ ተካሄደ።

ማሊ ከአልቃይዳ ጋር ንክኪ ያላቸው ያለቻቸው ሁለት ሰዎች በቁጥጥር ስር አዋለች። ፓኪስታን ትናንት እሁድ በአጥፍቶ ጠፊዎች የቦምብ ጥቃት ለሞቱ ሰዎች ዛሬ ሀዘን ውላለች። የሚሉ ይገኛሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በኢትዮጵያ ውስጥ እየጨመሩ የሚሄዱትን ግጭቶች ለመፍታትና የብሔራዊ አንድነት መንፈስ ለማጠናከር በሚያስችሉ ወቅታዊ ጉዳዮች ላይ ያወያየ የሁለት ቀናት ኮንፈረንስ

ዋሽንግተን ዲሲ ውስጥ ተካሂዷል። ቪዥን ኢትዮጵያ በተባለ ከፍተኛ የትምህርትና የስራ ድርሻ ላይ የሚገኙ ኢትዮጵያውያን ጥምረትና በኢትዮጵያ ሳተላይት ራዲዮና ቴሌቪዥን ኢሳት አዘጋጅነት የተደረገ ውይይት በሽግግር በዲሞክራሲና በአንድነት ጉዳዮች ላይ ያተኮረ ነበር። በዚህ የሁለት ቀናት ስብሰባ በስድስት የተለያዩ ጉዳዮች ላይ ወደ አስር የሚጠጉ ምሁራን ጽሑፎቻቸውን ያቀረቡ ሲሆን

የግንቦት ሰባት የኦሮሞ ነጻነት ግንባር፣ እና ከተቋቋመ ሶስት ዓመት እንደሆነ የተገለጠለት የሸንጎ አመራሮች ሀሳቦቻቸውን አቅርበው ውይይት ተካሂዶባቸዋል። በዚህ ስብሰባ በርካታ የተለያዩ ሀሳቦች ተነስተው ውይይት የተካሄዱባቸው ሲሆን አንዳንዶቹ ርዕሶች ሊደፈሩ ወይም ከዚህ ቀደም ያልተነኩ እንደነበሩ ውይይቱን የተከታተለችው ጽዮን ግርማ ገልጣልናለች። በነገ ዕለት ዝርዝሩን ይዛ ታቀርባለች።

ማሊ ውስጥ ባለፈው ወር ቢያንስ 19 ሰዎች ከተገደሉበት የሽብር ጥቃት ጋር በተያያዘ ከአልቃይዳ ጋር ንክኪ ያላቸው የተባሉ ሁለት ሰዎች በቁጥጥር ስር መዋላቸውን ባለስልጣናት አስታወቁ። የፖሊስ መግለጫ እንዳመለክተው ሰዎቹ በቁጥጥር ስር የዋሉት ባለፉት 48 ሰዓታት ሰሜናዊ ማሊ ውስጥ ሲሆን ይህም ግራንድ ባሳም በሚባለው የአይቮሪ ኮስቱ መዝናኛ ስፍራ በሚገኙ ሶስት ሆቴሎች ውስጥ የደረሰው ጥቃት በተካሄደ በሦስተኛ ወር መሆኑ ነው።

ለሽብርተኞቹ እንደ ሾፌር ሆኖ ወደ አይቮሪ ኮስት ያመጣቸው ኦልድ መሐመድ የሚባል ሰው ከተጠርጣሪዎቹ አንደኛው ሲሆን የጥቃቱ ዋነኛ አቀናባሪ መሆኑንም የፈረንሳይ ዜና አውታር ዘግቧል። ሌሎች 15 ተጠርጣሪዎች በቁጥጥር ስር እንደሚገኙም የአካባቢው አቃቢያነ ሕግ አስታውቀዋል። ፓኪስታን ትናንት እሁድ በአጥፍቶ ጠፊዎች የቦምብ ጥቃት ለሞቱባት ሰዎች ዛሬ ሀዘን ላይ ውላለች።

ምስራቃዊ ላሆር ከተማ ውስጥ የትንሣኤን ባዓል ያከብሩ የነበሩ ክርስቲያኖችን ኢላማ ያደረገው ይኸው የአጥፍቶ ጠፊዎች ጥቃት 30 ሕፃናትን ጨምሮ ቢያንስ 72 ሰዎች መግደሉ ታውቋል። ከመቶ የማያንሱ ሌሎች ሰዎችንም ላቆሰለው ለዚህ ፍንዳታ ታሊባን ኃላፊነት መውሰዱ ታውቋል። የፓኪስታኑ ጠቅላይ ሚኒስትር ናዋዝ ጀሪፍ ይህ የላሆሩን ጥቃት ተከትሎ ጸረ ብርተኝነት ዘመቻውን እንደሚያጧጡፉና

በእነዚህ ነፍሰ ገዳዮች ላይም የማያዳግም እርምጃ ለመውሰድ ቃል መግባታቸው ታውቋል። ዝርዝሩን ትዝታ በላቸው ልታቀርብ ነው። የጸጥታ ኃይሎች ዛሬ እጅግ የበዙ አሰሳዎችና አደን አካሂደው ካገኟቸው ፍንጮች ጋር ግንኙነት አላቸው ያሏቸውን ሰዎች መያዛቸውን አንድ የፓኪስታን ወታደራዊ ቃል አቀባይ አመልክተዋል።

ተጠርጣሪ ሽብርተኞችና አመቻቾች ተብሎ የተያዙት ቁጥራቸው የበዛ የተባሉ ሰዎች የትላንቱ ጥቃት የተፈጸመባት ከፍተኛ የሕዝብ ቁጥር ያለባት የፑንጃብ ክፍለ ሀገር ሙልታንና ፋይዛል አባድ ከተሞች ውስጥም የሚኖሩ ናቸው። ከፓኪስታኑ ታሊባን መገንጠሉን ያሳወቀው

ጀማቱል አህራር የሚባለው ድርጅት ኃላፊነቱን የወሰደ ሲሆን የጥቃቱ ኢላማ ያደረገው ክርስቲያኖችን እንደሆነ አስታውቋል። አክራም አሪፍ የሚባል አንድ የአይን ማኝ ለጋዜጠኞች ሲናገር ሞተር ብስክሌቱን አቁሞ ከጓደኛው ጋር ወደ መናፈሻው እየገባ ሳለ ከውስጡ ፍንዳታውን መስማቱን ተናግሯል። ተሯሩጠን ወደ ውስጥ ስንገባ የተበታተኑ ራሶችና እግሮችን አየን።

ብዙ የተጎዱ ሰዎች ወንዶች፣ ሴቶች፣ ህጻናት እዚህም እዚያም ወድቀው ነበር ብሏል። እናም መጀመሪያ ከወደቀበት ያነሳው የስድስት ዓመት ህጻን እንደነበረ ገልጿል። ባለሥልጣናቱ በመናፈሻው ስፍራ ውስጥና ውጭም ጥበቃ አለማድረጋቸው አግባብ አልነበረም ሲል መሐመድ አረሺድ የሚባል ሌላ የአይን ማኝ ወቅሷል። ከባድ ፍንዳታ ሰማን፣ ወዲያው የደም ኩሬና

እዚህም እዚያም የወዳደቁ አካላትና ሰዎችን አየን ብሏል። የፓኪስታን ጠቅላይ ሚኒስትር ናዋዝ ሸሪፍ ዛሬ ፑንጃብ ክፍለ አገር ዋና ከተማ ላሆር ገብተው ከዚች ጥቃቱ ከተፈጸመባት ከተማ የጸጥታና ሲቪል ባለስልጣናት ጋር ስብሰባ ተቀምጠዋል። ጽንፈኞችንና ሽብር ፈጠራውን ለማጥፋት የሚያደርጉት ጥረት እንደማይታጠፍ ዝተዋል። ዩናይትድ ስቴትስ

ጥቃቱን እንደምታወግዝ የብሔራዊ ጸጥታ መስሪያ ቤቱ አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ፓኪስታን ባለባት የሰብአዊ መብቶች ጥበቃ ግዴታ መሰረት አጥፊዎቹን በአፋጣኝ ፍትህ ፊት እንድታቀርብ ዛሬ ባወጡት መግለጫ አሳስበዋል። ቤልጅግ ዋና ከተማ ብራስልስ ውስጥ ባለፈው ሳምንት ከተፈጸመው የሽብር ጥቃት ጋር ተያይዞ በሌሎች ሶስት ተጨማሪ ሰዎች ላይ

ክስ መመስረታቸውን የሀገሪቱ ፌዴራል አቃቢያነ ህግ ዛሬ አስታወቁ። የብራስልሱ ጥቃት አራት የዩናይትድ ስቴትስ ዜጎችን ጨምሮ ለሰላሳ አምስት ሰዎች ሕይወት መጥፋት ምክንያት መሆኑ አይዘነጋም። ሌላ አራተኛ ሰው በቁጥጥር ስር ያዋለ እንደነበር ዳሩ ግን በትላንት ሁለት መለቀቁ ይታወሳል።

አፍጋኒስታን ውስጥ ላለው የታሊባን አማጽያን መስፋፋት የጎረቤት ፓኪስታን ወታደራዊ የደህንነት መስሪያ ቤት ተጠያቂ ነው ሲሉ የአፍጋኒስታኑ የደህንነት ሹም አስታወቁ። የአፍጋኒስታኑ ብሔራዊ የደህንነት ሹም ማሱድ

አንድራቢ ዛሬ ሰኞ ለአገሪቱ ምክር ቤት ተወካዮች ባሰሙት ቃል እስላማዊ ነውጠኛ ቡድን በመጪው የአፍጋኒስታን በጋ ወራት የጥቃት እርምጃውን በስፋት ሊቀጥል ማቀዱን ገልጠዋል። የታሊባን ነውጠኞች በአይሲስ እንደሚታገዙ የተናገሩት የአፍጋኒስታኑ ሾም የመጨረሻ ግቡም አገራችንን ለመቆጣጠር ነው ይላሉ። የፓኪስታን ባለስልጣናት ለዚህ ክስ መልስ አልሰጡም።

ታሪካዊቱንና ጥንታዊቱን ፓልሚራ ከተማን ከጽንፈኛውና ከሁከቱ የሽብር ቡድን ከአይሲስ መልሶ የተቆጣጠረበትን ድል በቡድኑ ላይ ለሚያካሄደው ቀጣይና መጠነ ሰፊ ዘመቻ የማቀናበሪያ መነሻ ጭምር ሊያደርገው ማቀዱን የሶሪያ ጦር አስታወቀ። የአገሪቱ ጥንታዊ ቅርሶች ጥበቃ ተቋም ተጠሪ በበኩላቸው ከቡድኑ የከፋ የጥቃት የተረፈው ይህ ታሪካዊ ስፍራ ሌላ ይበልጥ አስፈላጊና

ጠቀሜታም አለው ብለዋል። የመን ውስጥ ከሺአይት ሙስሊሞች ጋር የሚዋጋው ሳውዲ መራሹ ጣምራ ጦር ዘጠኝ የሳውዲ እስረኞችን ስለተለቀቁ በቁጥጥሩ ስር የነበሩ አንድ መቶ ዘጠኝ የመኔ እስረኞችን እንደፈታ ዛሬ ሰኞ አስታወቀ። ሳውዲዎቹ እንዴትና መቼ እንደታሰሩ የጣምራው መግለጫ የሰጠው ዝርዝር የለም። ይሁንና የመኔዎቹ በቁጥጥር ስር የዋሉት ሳውዲ ድንበር አካባቢ መሆኑን አመልክቷል።

አረጋዊው የኩባ አብዮተኛ መሪ ፊደል ካስትሮ ከዩናይትድ ስቴትስ ጋር ለተጀመረው የዲፕሎማሲ ግንኙነት ደንታ እንደሌላቸው በማመልከት ከኢምፓየሯ ምንም አይነት ስጦታ ወይም ገጸ በረከት አንሻም ብለዋል። የኮሚኒስት ሀገራቸውን አመራር በአውሮፓውያኑ የዘመን አቆጣጠር በ2008 ዓ ም ለታናሽ ወንድማቸው ራውል ካስትሮ የሰጡት የ89 ዓመቱ ካስትሮ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ያችን ሀገር ባለፈው ሳምንት ለሶስት ቀናት ሲጎበኙ አንዴም

እንዳልተገናኙ ይታወቃል። አንድ በስልጣን ላይ ያለ የአሜሪካ መሪ ኩባን በዘጠና ዓመት ውስጥ ሲጎበኝ ኦባማ የመጀመሪያው መሆናቸው ነው። ፕሬዚደንት ኦባማ በጉብኝታቸው ወቅት በሁለቱ አገሮች መካከል ለሃምሳ ዓመታት የዘለቀው መለያየት መቆም እንዳለበት ይፋ አድርገዋል። ለዜና የተያዘው ጊዜ አበቃ። ከቀሪ ዝግጅቶቻችን ጋር እስከ ምሽቱ አራት ሰዓት አብራችሁን ቆዩ።

ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ፣ በ22 ሜትር ባንድ በ13860 ኪሎ ሄርዝ፣ በ25 ሜትር ባንድ በ12080 እና 12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ መጋቢት 19 2008 ምሽት ፕሮግራማችን ነው።

በናይል ሳት ቪኦኤ ሀያ አራት ላይ ነው የምንገኘው። የድምፅና የምስል መልእክቶችንና ዜናዎችን ተከታተሉ። ኢትዮጵያ ውስጥ የኤችአይቪ ነገር እየተዘነጋና ቀድሞ ተሰጥቶት የነበረው ትኩረት በአሳሳቢ ሁኔታ እየራቀው መሆኑ እየተነገረ ነው።

ድሮ በየክሉል እየሄድን እናስተምር ነበር ነበርኛ አሁን መንግስትም እንደ አቅጣጫ ሚዘው ያለበት የረሳውን የማስተማር ነገር ነው። ስለዚህ ትምህርቱም ቆመዋል። ወጣቱም ዘላኝነት እያበዛ ነው። የኤች አይ ቪ መከላከል ሳይሆን የጥንስ ውርጃ መከላከል ነው ወጣቱም ይጠቅም ያለ ወይዘሮ መልክዓ አስገዶም የትግራይ ኤች አይ ቪ በደማቸው ውስጥ የሚገኝ ሴቶች ማህበር ሊቀመንበር ናቸው። በምሽቱ የጤና ፕሮግራም ይቀርባሉ።

ኖርዌይ የሚገኙት እነዚህ ኢትዮጵያውያን የፖለቲካ ተሳትፎ ያላቸውና የመብቶች ተሟጋቾች ናቸው። ወደ ኢትዮጵያ ቢመለሱ የከፋ ችግር ይደርስባቸዋል የሚል ስጋት አለ።

ኖርዌይ የሚገኙ ኢትዮጵያውያን ስደተኞች ጠበቃ ናቸው። የሰማቸዋቸው ከደቡብ ማዕከላዊ አሜሪካ ወደ ዩናይትድ ስቴትስ ገብተው እስር ላይ የሚገኙ ኢትዮጵያውያን ፍልሰተኞችንም ታሪክ ይዘናል። በቃ ኢትዮጵያዊ የሆነ ማንም ነው የሚመለከተው አካል ሊያደርግ የሚችለው ነገር በሚ ርክ። በቃ ሌላ ምንም እምለው ነገር የለም።

በመጽሔቱ ክፍለ ጊዜ ይቀርባሉ። እነዚህ ዘገባዎች እስከምሽቱ አራት ሰዓት አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ መሪዎች የሚገኙበት የእስር ሁኔታ

በጥቂቱ መሻሻሉን በመግለጥ ላለፉት አምስት ቀናት ያደረጉትን የረሃብ አድማ ማቆማቸውን እስረኞቹ አስታውቀዋል። በሌላ በኩል ደግሞ በሺዎች የሚቆጠሩ ሰዎች ከኦሮሚያ የተለያዩ ክፍሎች ተይዘው የት እንደደረሱ እንደማይታወቅ የኦፌኮ ምክትል ሊቀመንበር ገልጠዋል። ስለ ሰዎቹ መያዝ ከኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ መረጃ ለማግኘት የተደረገው ጥረት አልተሳካም።

የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ዛሬ ለቪኦኤ እንደገለጹት የወፌኩና የወጣት ሊጉ የአመራር አባላት የነበሩት

አቶ በቀለ ገርባ፣ አቶ ደጀኔ ጣፋ፣ አቶ ደስታ ዲንቃ፣ አቶ ጉርሜስ አያኖ፣ አቶ አዲሱ ቡላላ፣ አቶ ደረጀ መርጋና አቶ አለሙ አብዲሳ በአሁኑ ጊዜ ማዕከላዊ ተብሎ የሚጠራው እስር ቤት እንደሚገኙ ጠቅሰው እስከ ትናንት ድረስ ላለፉት አምስት ቀናት የረሃብ አድማ አድርገው ከፍተኛ የጤና መቃወስ ደርሶባቸው እንደነበረ ገልጸዋል። እስረኞቹን ለዚህ እርምጃ ያደረሳቸው ደግሞ የእስር ቤት አያያዙ እጅግ ከባድ ስለነበረ መሆኑን

አቶ ሙላቱ ያብራራሉ። እነዚህ ታሳሪዎች የታሰሩበት ቦታ የቦታ ጥበት በመኖሩ በአንድ ትንሽ ክፍል ውስጥ በግምት እንደተነገረኝ 12 ስኩዌር ሜትር የምታህል ቤት ነው ነው የሚባለው ወደ 30 የሚሆኑ ሰዎች ታስረዋል። ከአንድ ካሬ ሜትር ለአንድ ሰው በታች ነው ማለት ነው፣ እና በጣም አስቸጋሪ ነው። የሚሰጣቸውን የቀለብ ሰሀን መያዣ ሁሉ እዛው ነው፣ እቃቸውም እዛው ነው

አልባሳቱ ሁሉ እዛው ነው። የሰው ትንፋሽ ሁሉ አለ። ተጨናንቆ ይኖራሉ። በጣም አስቸጋሪ በሆነ ሁኔታ ላይ ነበሩ። ለአምስቱ ቀን አድማ ሲደረግ የረሀብ አድማ ሲደረግ በጣም ታመው በጣም አሳሳቢ ሁኔታ ላይ ነበሩ። አቶ ሙላቱ ጨምረው እንደገለጹት በእነዚህ ቀናት ውስጥ የታሳሪዎቹ አያያዝ ጥቂት መሻሻል አሳይቷል። በዚህም ምክንያት ታሳሪዎቹ

የረሃብ አድማቸውን መግታታቸውን ገልጸዋል። አሁን ምግብ መብላቱ የተጀመረው ሰላሳ ሆነው የነበረውን ይህንን ለማቃለል ይመስለኛል አስራ ሶስት ቀንሶ አሁን አስራ ሰባት ሆነዋል ነው የሚባለው። ስለዚህ ከዛን ጊዜ በኋላ ነው ምግብ የጀመሩት ቤተሰብ ማየት የጀመረው ከሰላሳ ወደ አስራ ሰባት ዝቅ ስላለ እንግዲህ ምግብ መብላት ጀምረዋል። ዛሬ ደጀኔ ቤተሰብ ኦልሬዲ አይቶታል። ደስታ ድንቃም ቤተሰብ አይቶታል። ጉርሜሳ ያኖም ቤተሰብ አይቶታል እና በህይወት እንዳሉ አረጋግጠናል።

የኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ እንደ ሌሎቹ ሁሉ የረሃብ አድማውን ያቆሙ ቢሆንም በጤናቸው ላይ የደረሰው ጉዳት እንዳለ ጠቁመዋል። ትላንት ከሰዓት በኋላ ምግብ ወስዷል። ዛሬ አቶ በቀሌ አልታየም። ቤተሰብ ሄደው ጠይቆ ነበር። እስከ ሰዓት በፊት እስካሁን ድረስ ከሰዓት በፊት እስከ ስድስት ሰዓት ድረስ ቤተሰብ አላያቸውም። ለምንድን ነው የተባለው

ለምርመራ ተወስዷል ነው የተባለው። ትላንት ሄዶ ሲያዩት ጎሮሮን ያመዋል፣ ፍጹም አስቸጋሪ ነው። ባለፈው ጊዜ ለፍርድ ቤትም አቤቱታን አቅርቤ ነበር። አሁንም ያልተሻሻለ ጉዳይ ነው የገጠመኝ እና ስለዚህ ያለው ምንድነው በጣም አስቸጋሪ ነው። የዚህን አይነት ኑሮ ከመኖር እኔ መሞትን ነው የሚመርጠው ነው የሚለው። በሌላ በኩል ደግሞ በአሁኑ ጊዜ በኦሮሚያ አዲስ ዘመቻ ተጀምሯል ይላሉ አቶ ሙላቱ። በተለይ ከጥቂት ቀናት በፊት

ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማ ተገኝተው ባደረጉት ንግግር በኦሮሚያ ክልል ለተፈጠረው እውቀት መነሻው የመልካም አስተዳደር እጦት መሆኑን ለዚህም ተጠያቂው መንግስት መሆኑን ቢገልጹም በመላ ኦሮሚያ ከዚህ ንግግር በተቃራኒ ታይቶ የማይታወቅ እስር እየተፈጸመ ነው ይላሉ። አሁን እኛን የደረሰን ምንድን ነው? ከምዕራብ ወለጋ ለምሳሌ ስልሳ ሰው በአንድ ቀን በሌሊት ተጭኖ ሄደዋል ነው የተባለው የት ነው?

ግንቢ ከምዕራብ ወለጋ እንግዲህ ከየቦታው የተሰበሰቡት ናቸው። ከነጆ ከመንዲ፣ ከየቦታው ተሰብስቦ ግንቢ ድረስ አምጥቶ በመኪና ማታ ነበር የተጫኑት። የት እንደደረሱ አይታወቅም። ቤተሰብ ሄዶ ሲጠይቅ እኛ አቅም ነው የሚባለው። ቤተሰብ ልብስ፣ ቀለብ፣ ይህን ሁሉ ማቀበል፣ በህይወት መኖራቸውንም ሁሉ ማረጋገጥ መቻል አለበት።

ይሄ ያልተደረገም እስካሁን ያሉበት ቦታ የት እንደታሰሩ አይታወቅም። አቶ ሙላቱ እንደሚሉት ይህ በምዕራብ ወለጋ ግንቢ የተፈጸመ የሚባለው በሌሎች የኦሮሚያ ክፍሎች በሰፊው እየተከናወነ እንደሆነም ይገልጻሉ። አደራረጉም ከዚህ በፊት የማይታወቅና ከሰብአዊነት ውጭ ነው ሲሉ ይገልጹታል። ሆሮ ጉድሩ ወለጋ ከየወረዳው፣ ከጃርቴ ወረዳ፣ ከፍንጫዋ ከነዚህ ሁሉ 39 ሰዎች በአንድ ሌሊት ተወስደዋል።

ቀለም ወለጋ 54 ሰዎች ተወስደዋል። ምዕራብ ሸዋ አምቦ ላይ 103 ሰው ተወስደዋል። ምዕራብ ሐረርጌ ጭሮ ላይ ከ800 እስከ 1000 የሚደርሱ በ9 አይሱዙ ተወስደዋል። የት እንደደረሱ አይታወቅም። ምዕራብ አርሲ ሻሽማኔ እና ከሰባቱ ወረዳዎች ወደ 1200 ሰው ተወስደዋል። ቡራዩ ላይ ሁለት ግለሰቦች ተወስደዋል። የት እንደደረሱ አልታወቅም።

ጉጂ ዞን ቡሌሆራ ላይ ቀርጫ ከሚባል ወረዳ ላይ 150 ሰው ተወስዷል። አሁን እነዚህ የት እንዳሉ አይታወቅም። የት ቦታ እንደታሰሩም መናገር የግዴታ ይገባ ነበረ። ይሄ ሰብአዊነት ነው። በኦሮሚያ ብሔራዊ ክልላዊ መንግስት የተፈጸመ ነው ስለተባለው ስለዚህ ስር ለማወቅ ወደ ክልሉ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ደውዬ ነበረ። ይሁንና ማብራሪያ ሊሰጡ የሚችሉ ሰዎች በቢሮ የሉም የሚል መልስ ብቻ ነው ለማግኘት የቻልኩት።

የተሟላ ማብራሪያ ለማግኘት የማደርገውን ጥረት እቀጥላለሁ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁትም የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ደግሞ ይቀጥላል።

ያቀረቡት የጥገኝነት ጥያቄ ተቀባይነት ያላገኘላቸው 800 ኢትዮጵያውያንና ስድሳ ህጻናትን የኖርዌይ መንግስት በግዳጅ ወደ ኢትዮጵያ መልሳለሁ ማለቱ ከፍተኛ ስጋት ውስጥ እንደከተታቸው እየተናገሩ ነው። የኖርዌይ ከለላ ጠያቂዎች ድርጅት ከፍተኛ አማካሪና የህግ ባለሙያ በፖለቲካ ውስጥ ተሳትፎ ያላቸው ስደተኞች ስጋታቸው ተገቢ ነው ይላሉ። ጽዮን ግርማ ስደተኞችንና የህግ ባለሙያውን አነጋግራ ተከታዩን ዘገባ አጠናቅራለች።

በኖርዌይ ከ አስራ አምስት ዓመት በላይና በታች የኖሩ ኢትዮጵያውያን ናቸው። ነገር ግን በዚህ ቆይታቸው የኖርዌይ መንግስት እንዲሰጣቸው ያቀረቡት የፖለቲካ ጥገኝነት ጥያቄ ተቀባይነትን አላገኝም። የኖርዌይ መንግስት የእነዚህን ኢትዮጵያውያን ቁጥር ስልሳ ህጻናትን ጨምሮ ስምንት መቶ ስልሳ መሆኑን ይፋ እንዳደረገ ያነጋገርናቸው ስደተኞች ይናገራሉ። እንደ አውሮፓውያን አቆጣጠር በ ሁለት ሺ አስራ ሁለት አመተ ምህረት የኖርዌይ መንግስት የጥገኝነት ጥያቄያቸውን ያልተቀበለላቸውን ኢትዮጵያውያን ፈቃደኛ ሆነው የሚ

የሚመለሱትንም ሆነ ፈቃደኛ ላልሆኑት የገንዘብ ድጋፍ እንደሚያደርግ የኢትዮጵያ መንግስት ደግሞ የመጓጓዣ ሰነድ ወይም ፓስፖርት ሰጥቶ ወደ ኢትዮጵያ ለመመለስ

የሚያደርግ ስምምነት ነበር። በወቅቱም ይህ ስምምነት ከፍተኛ ተቃውሞ አጋጥሞት ነበር። በኖርዌይ የሚገኙ ስደተኞች ሰሞኑን ይህን ሁኔታ እንደገና የሚቀሰቅስ አካሄድ እንደተፈጠረ ይናገራሉ። የኖርዌይ መንግስት ለኢትዮጵያ መንግስት አሳልፎ ቢሰጠን ችግር ይደርስብናልም ይላሉ። በኖርዌይ ከአስራ አምስት አመት በላይ እንደኖሩ የሚናገሩት የስልሳ ሰባት አመቷ አዛውንት ቀጣዩ እድሌ ወዴት እንደሚያደርሰኝ ስለማላውቅ

ስሜን ደብቁልኝ ብለውናል። ታሪካቸውንም ወደ ኋላ ተመልሰው እንዲያስታውሱታል ሁለት ሺ ሁለት እጄን ብሰጥም ከሁለት ሺ አምስት ጀምሮ ስራ ያኔ በእኛ ጊዜ የስራ ፈቃድ ነበር አጋጣሚ እና ያንን ስራ እየሰራው ቤቴን ተከራይቼ ስንት ሺ ብር እየከፈልኩኝ የሚፈለግብኝን የመንግስት እስካት እየከፈልኩኝ ዝም ብዬ ስራ ይሰራ ነበር። እነሱም አልነኩንም ነበረ አሁን ልክ ሁለት ሺ ዘጠኝ ላይ

ጎርጉረው በቃ በለምን ደው በጠፍ ጨረቃ ፈልገው በሻማ ፈልገው እና አላቅም እንዳለ ስራችንን አስቆሙን። ሕግ ወጥናችሁ መስራት አትችሉም ብለው ስራችንን አስቆሙን። ሁለት ሺህ አስር እንደምንም ባለችን አንገራገርንና ሁለት ሺህ አስራ አንድ ላይ ቤተክርስቲያን ገባን። በዛ ገባንና ስልሳዎቹ ቀረን እዛ ተዘግቶብን በር ሌላው ወጣ

ከቤተ ክርስቲያን ከወጡ በኋላ በርካታ መከራዎችን መቀበላቸውን በአዲስ መጪ ስደተኛ ጣቢያ ውስጥ መግባታቸውን ከዚያም ሲባረሩ ቤተ ክርስቲያን ደጅ ድንኳን ተክለው መቀመጣቸውን ይናገራሉ። ከረሀብ አድማ እስከ ከፍተኛው ተቃውሞ ቢያደርጉም የጥገኝነት ጥያቄያቸው ተቀባይነት እንዳላገኘ ይገልጻሉ። ባሳለፉት የእንግልት ዓመታትም ጤናቸው መታወኩን ይናገራሉ። እንዲህ የተንገላቱ ከሚያገኙት ገንዘብ ላይ የቆጠቡ ኢትዮጵያ የሚገኙ አምስት ልጆቻቸውንም ይረዱ እንደነበር ይገልጻሉ። አሁን

ታማሚ ይሆኛለሁ እሚላሉ። ከእግሬ ስወጣ በጣም ጤነኛ ሰው ነበርኩኝ። እዛ ስትራይት በነበረበት ሰዓት ቤተክርስቲያን ለሱካር በሽታ ተጋልጨ ሁለቴ በአምቡላንስ ተጠቀኛለሁ።

ከዛ ወዲህ ሰው የሱካር በሽተኛው ቁጭ ብያለሁ። ይኸው ስልሳ ሰባት ዓመቴ ነው። ከሀገሬ ስመጣ ጤነኛ፣ አሁን ግን እዚያ ፈራሁት። ይኸውልሽ እንደዚህ አይነት ነገር ነው። ከዚህ ሁሉ በኋላ ወደ ኢትዮጵያ መመለስ እንደማይፈልጉ ይናገራሉ። ምክንያቱም በኖርዌይ ቆይታቸው ተቃውሟቸውን በኢትዮጵያ መንግስት ላይ ሲያቀርቡ ስለ ኖሩ ኢትዮጵያ እንደ ደረስኩ እስር ይጠብቀኛል የሚል ስጋት እንዳላቸው ይገልጻሉ። እኔ እኔ ፍራቻዬ ምንድን ነው? ያለውን ሁኔታ ያው ታይዋለሽ፣ ምን ደረጃ ላይ እንዳለ ህዝቡ የሚበላው ባጣበት ሰአት

ወጥቶ መግባት ባጣበት ሰዓት ህጻኑ ሜዳ ላይ በሚረሸንበት ሰዓት የእስር ቤቱ ያለውን እግዚአብሔር ይውጠረው ሌላ ምን ይባላል? ይሄ ሁሉ ሁኔታ እያለ እንዴት ነው እሱ ኢትዮጵያኛ የምንመለሰው? በኖርዌይ የሚገኘው የኢትዮጵያ ስደተኞች ማህበር ጸሐፊ ወይዘሪት የሻረግ በቀለ እነዚህ ስደተኞች ከሀገራቸው ከመውጣታቸው በፊት ሆነም ከወጡ በኋላ በፖለቲካና ሰብአዊ መብት ጉዳዮች ላይ ተሳታፊዎች በመሆናቸው እንዲሁም የተለያዩ ድርጅቶች አባላት በመሆናቸው መመለሳቸው ወደ ከፋ ችግር

ይወስዳቸዋል ትላለች። እነዚህ ኢትዮጵያውያኖች ወያኔ አሸባሪ ብሎ የፈረጃቸው ድርጅት አባላት ውስጥ ጭምር ናቸው። የግንቦት ሰባት የኦጋዴን የኦነግ አባሎች ጭምር አሉበት። እና ቢሄዱ ምን ሊፈጠር እንደሚችል እንግዲህ የሚታወቅ ጉዳይ ነው። መሬት ላይ ያለው እውነት ነው። ኢትዮጵያ ውስጥ ዛሬ አይደለም እንደዚህ ፖለቲካ ውስጥ እየገባ ህብረተሰብ ተመልሶ ሌላውም እንኳን በሰላም

ሊኖር የማይችል ያልቻለበት ሁኔታ ነው። አገሪቷ ልም ወዳለ ወደ ደም መፋሰስ የገባችበት ሁኔታ ነው።

የኖርዌይ ከለላ ጠያቂዎች ድርጅት ከፍተኛ አማካሪ ና የህግ ባለሙያ ሚስተር ዮን አለን ማርቲንሰን እንደ አውሮፓውያን አቆጣጠር በ2012 በኖርዌይ እና በኢትዮጵያ መንግስት መካከል የተደረገውን የጋራ ስምምነት በማስታወስ አሁን ስለተፈጠረው ሁኔታ ሲናገሩ በኖርዌይ የፍትህ ሚኒስትር ና የኢትዮጵያ የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም

ያደረጉት ስብሰባ፣ የኖርዌይ የፍትሕ ሚኒስትር የኢትዮጵያ መንግሥት በኖርዌይ የጥገኝነት ጥያቄያቸው ተቀባይነት ያላገኘ ኢትዮጵያውያንን ለመመለስ እያደረገ ላለው ትብብር አመስግነዋል።

የኖርዌይ መንግሥት የጥገኝነት ጥያቄያቸው ተቀባይነት ያላገኙ ዜጎችን ወደ የአገራቸው ለመመለስ የሚያስችል ስምምነት የሚፈጽመው ከኢትዮጵያ ጋር ብቻ እንዳልሆነ የገለጹት የሕግ ባለሙያው እንዲህ ያለውን ስምምነት በበጎ እንደሚመለከቱት ይናገራሉ። ነገር ግን ጉዳዩን አሁን ኖርዌይ ከሚገኙት ስደተኛ ኢትዮጵያውያን ሁኔታ ሲመዝኑት ስደተኞቹን ወደ ኢትዮጵያ መመለስ ለእስር ሊዳርጋቸው ይችላል ይላሉ።

ኖርዌይ የሚገኙት እነዚህ ኢትዮጵያውያን የፖለቲካ ተሳትፎ ያላቸውና የመብቶች ተሟጋቾች ናቸው። ወደ ኢትዮጵያ ቢመለሱ የከፋ ችግር ይደርስባቸዋል የሚል ስጋት አለ። ከእነዚህ ስደተኞች መካከል ኢትዮጵያ በነበሩ ጊዜም ሆነ ከዚያ በኋላ

በሰብአዊ መብቶች ጉዳዮች ላይ የጻፉ ከተለያዩ የፖለቲካ ድርጅቶች ጋር የሠሩ የኢትዮጵያ መንግሥት አሸባሪ ብሎ ከፈረጃቸው ለምሳሌ ከኦነግ ከግንቦት ሰባትና

ከመሳሰሉ ድርጅቶች ጋር የሰሩና እየሰሩ የሚገኙ ናቸው። የእኛ ስጋት የኖርዌይ መንግሥት እውነት እንዳለው እነዚህን ስደተኞች ወደ ኢትዮጵያ የሚመልስ ከሆነ በርካቶቹ ሕይወታቸውን ለአደጋ የሚያጋልጥ እስር ሊጠብቃቸው ይችላል የሚል ስጋት አለን። የሕግ ባለሙያው ዩን አለን። ከዚህ በተጨማሪም እነዚህ ስደተኞች ለበርካታ ዓመታት ኖርዌይ ውስጥ በመኖራቸው የኖርዌይ ዜግነት ያላቸው ልጆች እንዳፈሩ፣ ቤተሰብ እንደ መሰረቱ ገልጸው ስደተኞቹን በግዳጅ መመለስ

የቤተሰብ መበታተን ሊያስከትል እንደሚችል በመጠቆም የኖርዌይ መንግሥት ጉዳዩን በሚገባ ሊያስብበት ይገባል ብለዋል። በሌላ በኩል በዩናይትድ ስቴትስ ህጋዊ ባልሆነ መንገድ ደቡብ እና ማዕከላዊ አሜሪካን አቋርጠው የገቡ ስደተኞችን ሁኔታ አስመልክቶ ሄኖክ ሰማግዜር ያጠናቀረው ዘገባም አለ። ጉዟቸው በኬንያ ያሳብርና በብራዚል አድርጎ ህገወጥ አሻጋሪዎች እጅ ላይ ይጥላቸዋል።

ወደ ዩናይትድ ስቴትስ ህጋዊ ባልሆነ መንገድ ደቡባዊና ማዕከላዊ አሜሪካን ሀገሮች በእግር በመኪናና በጀልባ ተጉዘው የሚደርሱ ኢትዮጵያውያንን ታሪክ በመንገድ የገጠሟቸው ፈተናዎችና አሁን እስካሉበት ሁኔታ እናስቃኛቸዋለን። ብዙዎቹ ወጣቶች ናቸው። ፓናማና ኮሎምቢያ ጫካ ውስጥ ዛሬ ደግሞ ኮስታሪካን ጨምሮ አምስት ሀገሮችን አቋርጠው ወደ ዩናይትድ ስቴትስ ለመድረስ

የገጠሟቸውን ፈተናዎችና አሁን ያሉበትን ሁኔታ እናሰማቸዋለን። አሁን በፍሎሪዳ በሚገኘው የእስር ማቆያ ስድስት ኢትዮጵያውያንና በርካታ አፍሪካውያን ይገኛሉ። ከላይ የሰማነው አህመድ ታሪኩን ይቀጥላል። በመሀል ተላይተን ነበር። በኮስታሪካ ያለን ሁሉም በየፊ ነው ሄደ። እኔ በወቅቱ ከፓናማ ነበር። ፓናማ ኮስታሪካ ሄ ኮስታሪካ ወደ ኒኳራጋ ሄድ ኒኳራጋ ሶሻሊስቶች ሲሆኑ በጣም ይገርም በጣም

ትንሽ ያገሩ በጣም ከባድ ነው። በዛ ማለት በጣም አንድ ሰው እንደዚህ በህገወጥ መንገድ ሲተላለፍ የሚሄድ ሰው የያዙ ሰዎች ሽልማት ያገኛሉ የሚባል ነገር አለው እዚ ሀገር ላይ እና ይህ በዛ ስናልፍ እዛ ላይ ያዙ ያዙኝና ድድድድድትንሽን አስገብም እስር ቤት ማለት ነው። እዛ አስገብተውን ሰባት መቶ ልክ ሀያዘጠኝ ቀናያ ሲሆን ና ሰባት መቶ ሀምሳ ዶላር አስከፍለውን ለቀቁን። በዛ ከሱ ከለቀጡን በኋላ ድጋሚ የውጣ ወይ ውጡ አገሩ ልቀቁ አንዳንዳ ከፈቶ እሱ ይዜ ወደ

ኒካራጓ ቦርደር ድረስ ሄደን፣ ኒካራጓ ቦርደር በየትኛው በኩል እንደሚካሄድ አናውቅም ነበር። በዚህ በደረቅ የሚያስገድ መንገድ ግን ግራስ ነበረ። ግን ያንንም ኢንፎርሜሽን ምንም ስለያ ስላልነበረ በእኛ በጫካው በኩል ሰዎች ግድ በዚህ በዚህ ባሉን ቦታ በዛ ስንሄድ

ባህር ላይ ደረስን። እዛ ባህር ላይ ከኛ በፊት የነበሩ ህንድና እንደዚህ ሶማሌ ምናምን የነበሩ እኛ ካሌ ድንግ ነት ስንተካተት እነሱ ብዙ ስለነበሩ ገፍትረን ቀድመው ሄዱ። እንግዲህ በአይናችን አየነው ነገር የለም ግን ተገልብጦ እንደሞቱ የነሱ ነገሩ እኛ ከነሱ በኋላ ሁነ ተነስተን አርባ ሁነን ነበር ይክላ የአገር ዜጎች ሆነ ስንሄድ ነበረው

ከሰባት ሰዓት ከዚህ የባህር በጀልባ ጉዞ በኋላ ሴልቫዶር ዳይቨርሰን ሴልቫዶር ውስጥ ጀልፋ በቃ በየቦታው በየቦታው ነው ያለን። ነገር የሚገርም ሰው እንዲህ በአፌ ለመግለጽ ሰውነታችን ደሞ ነው የሚያስቡቀን ሴቶች ና

አንዳችን ስራ አድርገን እንዲጥበት አድርገን በሰውነትና ሰውነታችን ውስጥ መሀል ይዘነው ነበርም። ከጥቂት ቦታዎች በስተቀር ሌሎቹ ቦታዎች ብዙ ባገኙ ነው ውስጥትናል። ግን አራት ስድስት አምስት ቦታ ስለምንደብቅ ሶስቱን ቢያገኙ ውስጥ ሁለቱ ይተርፈልናል፣ ወአንዱ ይተርፋል። እንደዛ በማድረግ ነበር ያለፍነው ኤል ሳልቫዶር። እንደዛ ያለፍን ጓቲማላ ደረስን። ጓቲማላ ከደረስን በኋላ በጓቲማላ

ወደ ሜክሲኮ ወደ ሚያስኬዳው መንገድ ሲሄደ ሜክሲኮ ስንሄ ታፓቹላ ካምፕ ነበር ዘወዳሪ ሆነ ሲሆን፣ እዛ ታፓቹላ ሪፍሽን በሚልጋቸው ይሰጣል። ከዩናይትድ ስቴትስ ስገባ የሚገርም እጄ ላይ ሁለት ዶላር ነ ስንገባ፣ ምንም አይነት ጫማ የሆነ ባህል ምናምን የለም። ጫማ አይለበት ነው። ከስር ውሃ እንዳለ፣ የኔም እንዳለ፣ ከስር ውሃ እንዳለ ያስገባ ነበር። እግሬ በሽ በሽት ምናምን እንዳለ ተቆጦ ነበር። አንተ ጉዳይ ይህን በፍርድ ቤት የፖለቲካ ጥገኝነት ጠይቀህ

የተሰጠህ ምላሽ ምንድን ነው? በፖለቲካ ጥገኝነት የተሰጠኝ ምላሽ ምንም አይነት ወረቀትና ኤቪደንስና ሌላ ነገር ወይም የሚረዳኝን ይወር ስላልነበረኝ በዛም ሪጅክት የተሰጠኝ ወደ ሀገሬ እንደመለስ ሀገር ሰላም ነው፣ እና ምንም አይነት ችግር የለም የለምና ሀገር ገብተህ መኖር ትችላለን ብሎ ነው ዳኛ የፈረደው እና የሀገሬ እንደሚሆን ነገር የኢትዮጵያ ስ የሚሆነ ዘማን ነው ግልጽ የሆነ ነገር ጠበቃ ነበረ ይህንን የምትከራከርበት እሱ ቢኖረኝና በእርግጠኝነት ምስላ

ሚሰጠው ነው ነበር ግን እሱን ላልነበረ እዚህ አስር እንኳን አንሞላ እንዴ ይችላል። ይሄን እንኳን ችግር ነው ያለብን። አገዛዙን ነው በራ ይሁንላ ዘመድ ሰው አመት ከስምንት ወር ማለት ምን

ምን እንደሆነ እንኳን አያውቅም። ምን በጤና በሕይወት እንኳን ኖሮ እንደሆነ አያውቅም። ምን እንደሆነ አላውቅም። በቃ ኢትዮጵያ የሆነ ማንም ነው የሚመለከተው አካል ሊያደርግ የሚችለውን ነገር በሙሉ አርክለ ሌላ ምንም የምለው ነገር የለም። አህመድ አሁን በፍሎሪዳ በሚገኘው ብራወርድ የማቆያ ጣቢያ የለም። በስልክ አብረውት ከሚገኙ ኢትዮጵያውያን መረጃ አግኝቻለሁ። ሰንበት ይባላል። የሰላሳ ሁለት አመት ታሳሪ ነው።

አህመድ አሁን ያለበት ቦታ አናውቅም ከአራት ቀን በፊት ነው ወደ ሀገር ቤት ብለው ይዘው ሲሄዱ አንደኛው ከእሱ ጋደኛ ነበር ሁለት ናቸው እንግዲህ አህመድ አንድ አመት ከስምንት ወር አካባቢ ነው በእስር የቆየው የዩናይትድ ስቴትስ ድንበርን አልፎ ከገባ ወዲህ አሁን እሱ የት እንዳለ አታውቁም ስንት ናችሁ አሁን ብራወር ዲቴንሽን ሴንተር ውስጥ ያላችሁት ማቆያ ጣቢያው ውስጥ እኛ አሁን ያለነው ኢትዮጵያኖች ስድስት ነው አሁን ሁለቱ ስምንት ወሮ ናቸዋል

አንድ ዘጠኝ ወር አለ፣ ሁለቱም ስምንት ወር ኦልሬዲ ዲና ይጣግኝቷል። እነሱ የሚጠብቁት ምንድን ነው? ዲፖርቴሽን ነው የሚጠብቁት፣ አሁን ወደ ሀገራቸው ለመመለስ በዚህ ሳምንት በተከታታይ ጉዳዩን ከሚመለከታቸው አካላት ጋር እንነጋገራለን። ከዩናይትድ ስቴትስ ኢሚግሬሽን ቢሮ፣ ከኢትዮጵያ ኤምባሲ እና ከህግ ባለሙያዎች ጋር

ወደ ተከታዩ ቅንብር እናልፋለን። ጥንታዊቱን ታሪካዊት ከተማ ፓልሚራን ከጽንፈኛው የሁከትና የሽብር ቡድን እስላማዊ መንግሥት መልሶ የተቆጣጠረበትን ድል በቡድኑ ላይ ለሚያካሄደው ቀጣይና መጠነ ሰፊ ዘመቻ ማቀነባበሪያ መነሻ ጭምር ሊያደርገው ማቀዱን የሶሪያ ጦር አስታውቀዋል። በሌላ በኩል ደግሞ ከቡድኑ የከፋ ጥቃት የተረፈው ይህ ታሪካዊ ስፍራ ሌላ ይበልጥ አስፈላጊና የላቀ ጠቀሜታም እንዳለው

የሀገሪቱ ጥንታዊ ቅርሶች ጥበቃ ተቋም ተጠሪ ተናግረዋል። ክሪስ ሃናስና ሪቻርድ ግሪን ዋሽንግተን ዲሲ ላይ ያጠናቀሩት አጭር ዘገባ አለ። አሉላ ከበደ ያቀርበዋል። የሶሪያ መንግስት ኃይሎች በሩሲያ የአየር ድብደባ እየታገዙ ከሁለት ሺህ ዓመታት ዕድሜ በላይ ባስቆጠሩ ሐውልቶች ላይ እያደረሰውን እጅግ የከፋ ውድመት ጨምሮ ጽንፈኛው ቡድን በጥንታዊቱ የፓልሚራ ከተማ አስፍኖት ለነበረውና ለአስር ወራት ለዘለቀው ቁጥጥር ማብቂያ አበጅተዋል።

ዋና መቀመጫውን በብሪታንያ ያደረገው የሶሪያ የሰብአዊ መብቶች ጥበቃ ቡድን ይፋ እንዳደረገው ፓልሚራን ከቡድኑ እጅ ለማስለቀቅ በተካሄደው ውጊያ ቁጥራቸው ከአራት መቶ በላይ የሚደርስ የሸማቂው ቡድን ተዋጊዎች እና ሌሎች ቁጥራቸው ከአንድ መቶ ሰማኒያ በላይ የሚሆኑ የመንግስቱ ኃይሎች ተዋጊዎች ተገድለዋል።

አምርቂ ድል ሲሉ ፓልሚራ መልሳ ከእጃቸው የገባችበትን የጦር ውሎ የገለጡት የሶሪያው ፕሬዚዳንት ባሽር አልአሳድ በበኩላቸው የሶሪያ ጦር ሰራዊትና አጋሮቻቸው ሽብርን በመዋጋት ለያዙት ዘመቻ ብቃት አዲስ ማረጋገጫ ነው ብለውታል። ቡድኑ ባለፉት ሁለት ዓመታት በሶሪያና በኢራቅ በተቆጣጠሯቸው የተለያዩ አካባቢዎች የጣዖት አምልኮ ሲል ያወደማቸውን እጅግ ውድና ጥንታዊ ቅርሶች ጨምሮ

ዘመንም በጠገቡ የአገሪቱ ቅርሶች ላይ ያደረሰውን ጉዳት መጠን የሚገመግሙ ባለሙያዎች ወደ ፓልሚራ የሚያቀኑ መሆናቸውን መንግስታዊው የሶሪያ መገናኛ ብዙኃን ዘግበዋል። የአገሪቱ ጥንታዊ ቅርሶች ጥበቃ ድርጅት ኃላፊ ማአሙን አብዱልካሪም በበኩላቸው

የባል ሻሚንን ቤተ መቅደስና የድል ቀስት የተባለውን ጨምሮ ጽንፈኛ ቡድን ያወደማቸውን ታሪካዊ ቅርሶች መልሰን እንገነባለን ብለዋል። በሮማ ስርወ መንግስት ዘመን የተቆረቆረችው ጥንታዊት ከተማ አንዳንድ ሀውልቶችና ታሪካዊ ቅርሶች ግን አሁንም በጥሩ ሁኔታ እንደሚገኙ አብዱልካሪም ተናግረዋል። ፓልሚራን መልሶ ለማቋቋም ሶሪያ ይዣለሁ ያለችውን እቅድ አበረታች በሚል የገለጹት ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ናቸው

We are encouraged and fortunate that Syrian government forces have been able to retrieve, uh, የሶሪያ መንግስት ኃይሎች በፓልሚራ አይሲስን ድል ለመንሳትና በቡድኑ እጅ ወድቀው የነበሩ ቅርሶችን ለማስመለስ የወደሙትንም መልሶ ለመገንባት የያዙት እቅድ በሰብአዊነትና በባህል እሴቶች ላይ የተቃጣን ጥቃት ለመከላከል መቻሉ አበረታች ነው።

ለቅርሶቹ ጥበቃ ለማድረግ ብቻ ሳይሆን መልሶ ለማቋቋም ማቀዳቸውን ይፋ ያደረጉበት ዜና አበረታች ሆኖ ነው ያገኘሁት። ያሉትን ተግባራዊ ማድረግ ይሳካላቸዋል ብዬ አምናለሁ። የጥንታዊቱ ከተማ ከእጁ መውጣት ጽንፈኛ ቡድን ከገጠሙት የበረቱ ፈተናዎች የቅርቡ ነው። ከሦስት ወራት በፊት የኢራቅ ጦር ሠራዊት ከዋና ከተማይቱ ባግዳድ አንድ መቶ አስር ኪሎ ሜትሮች ርቃ ከምትገኘው ራማዲ የአይሲስን ተዋጊዎች ጠራርገው ማስወጣታቸው ይታወሳል።

የኢራቅ ጦር በተጨማሪም አክራሪው ቡድን አንድ ዓመት ከአስር ወራት ለሚሆን ጊዜ ተቆጣጥሯት የምትገኘውን ሰሜናዊቱን የኢራቅ ከተማ ሞሱልን ለማስለቀቅ ግዙፍ ዘመቻ በያዝነው ሳምንት አውጇል። ክቡራትና ክቡራን አድማጮች፣ አሁን አዲስ አበባ ላይ ለአራት ሰዓት ሃያ አምስት ጉዳይ ሆኗል። ሰኞ መጋቢት አስራ ዘጠኝ ሁለት ሺህ ስምንት ዓመተ ምህረት ነው።

ዝግጅታችንን እስከ ምሽቱ አራት ሰዓት ይቀጥላል። በዚህም የዜናና የትንታኔ መጽሔት ክፍለ ጊዜ ተጠናቋል። አሁን በገና ልናሰማችሁ ነው። ፍጥረት በዓለሙ አጋ

ሰላምታ ላድርስ ለፈጠርክ አንተ የላይኛው ንጉሥ፣ እንዴት አለህ መጥቼ እስካይ ድረስ። ያስደንቃል አኗኗራቸው የጥንቱን ያብ ወልድ የመንፈስ ቅዱስ የሦስቱ ሦስቱ ናቸው። በአካል በገጽ በስም አንድ ናቸው በትእዛዝ በግብር ፍጹም ሥላሴዎችም። ንቅድማ ዓለም ሲኖሩ ዓለም መፍጠር

ሙድ በሰርክ ጀመርን ያን ጊዜውን ሰባት ፈጠሩ ቅጽበትን አስቀድሞ ሰማይና ምትር በፊት አራተኛ መላእክትና ጽመትን ሰባተኛ ማይና ንፋስ እሳት በአርም ሆነ ይህንን ሁሉ ፈጥረው ተናገሩ። ለይኩን ብርሃን ብለው ሰኞ ጧት ወንከፈሉት ከሦስት አንደኛው

የሚሄዱት አቶ አለሙ አጋን ለበገና ዝማሪያቸው እናመሰግናለን። አብይ ጾም ላይ ላላችሁ ምእመናን ሁሉ የብርታት የጸጋና የጽሞና ጊዜ እንዲሆን እንመኛለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚያስተላልፈው መደበኛ ስርጭት ነው።

የስፖርት ሪፖርት ይቀጥላል። አዘጋጅና አቅራቢ ሰሎሞን ክፍሌ። እንደምናምሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክስ በእንግሊዙ የካርዲፍ ዩኒቨርስቲ የዓለም ግማሽ ማራቶን ሻምፒዮና ውድድር የኬንያ አትሌቶች የበላይነቱን ተቀዳጅተዋል። በእግር ኳስ በአፍሪካ ዋንጫ ማጣሪያ ትግሉ ተጧጡፎ ቀጥሏል።

በሴቶቹ የኢትዮጵያ ሉሴዎች ማጣሪያውን ወድቀዋል። በወንዶቹ ዋሊያዎች ከምድባቸው በሁለተኝነት ለማለፍ የሞት ሽረት ትግል ላይ ይገኛሉ። እነዚህም በቀዳሚነት ይዘናል። አብራችሁን አምሹ። የታላቋ ብሪታንያ ስመጥር ዩኒቨርሲቲ ካርዲፍ ያስተናገደውን የዘንድሮውን የዓለም ግማሽ ማራቶን ሻምፒዮና ውድድር ዜና አላስቀድም። በተሟላ ጥንካሬ የገባው የኬንያ ሴቶች ቡድን

በ2014 ከአንደኛ እስከ አምስተኛ ተከታትሎ በመግባት ሜዳሊያውን መውሰዱ ይታወሳል። ዘንድሮም እንደገና ጠራርጎ ለመውሰድ ተስፋ በማድረግ ነበር ወደ ካርዲፍ የተጓዘው። ሆኖም ከሁለት ዓመት በፊት ኮፐንሃገን ላይ ከአሸናፊዎቹ ተከትለው የመጡት የኢትዮጵያ አትሌቶች ነጻነት ጉደታና ገነት ያለው ዘንድሮ ፖዲየሙ ላይ ለመታየት ቆርጠው ነበር የገቡት። ለማንኛውም ልማደኞቹ አምስቱም ኬንያውያን ማለትም ፓስኪሊያ ኪፕኮች

ሲንቲያ ሊሞ፣ ሜሪ ዋሴራ፣ ፔሬዝ ቼፕችርችርና ግላዲስ ቼሲሬ አምስተኛው ኪሎ ሜትር ላይ እየመሩ ከነበሩት ዐሥራ አራት ውስጥ ታይተዋል። አምስት ኪሎ ሜትር ሲቀረው ግን ቡድኑ ተፈረካከሰና ገነት ያለው ብቅ አለች። በዋና አደናቃፊነት የተሰለፈችው ነጻነት ጉደታም ስትመራ ከቆየች በኋላ ተዳክማ ቀረች።

ቼፕችርር በመጨረሻ ተስፈንጥራ በመውጣት በአንድ ሰዓት 7 ደቂቃ ከ31 ሴኮንድ በአንደኝነት አጠናቃለች። በዓለም ቁጥር አንዷ ሲንቲያ ሊሞ ሁለተኛ ስትሆን ሜሪ ዋሴራ ሦስተኛ ወጥታለች። ነጻነት ጉደታ አራተኛ፣ ገነት ያለው አምስተኛ ሆነዋል። በወንዶቹ እንግሊዛዊው ሞፋራ ያሸንፋል ተብሎ ተስፋ ተጥሎበት ነበር። በሦስተኝነት አጠናቋል። 59 ደቂቃ ከ59 ሴኮንድ ነው ጊዜው

አንደኛ ወጥቶ የወርቁ ሜዳሊያ እና የገንዘብ ሽልማት የወሰደው ግን የወቅቱ ሻምፒዮን ኬንያዊው ጄፍሪ ኪም ዎሮር ነው። 59 ደቂቃ ከ10 ሰከንድ ተመዝግቧል የገባበት ጊዜ። በወቅቱ የታየው ኃይለኛ ንፋስና ዝናብ ፉክክሩን ይበልጥ አዳክሞታል ተብሏል። በአጠቃላይ ዝግጅቱ ደማቅና የተዋጣለት እንደነበር ይገለጻል። ይህም በዚሁ ላብቃና ለእግር ኳሱና ሌሎች ዜናዎች ወደ ገዛኸኝ ጽዮን መስቀል አዲስ አበባ ልውሰዳችሁ።

አመሰግናለን ሰለሞን። ጋቦን ለምታስተናግደው የሁለት ሺ አስራ ሰባት የአፍሪካ ዋንጫ ለመሳተፍ የሚያስችሉ የምድብ ማጣሪያዎች በተለያዩ የአፍሪካ ከተሞች ባሳለፍነው ሳምንት መጨረሻ ላይ ተከናውነዋል። የኢትዮጵያ ብሔራዊ እግር ኳስ ቡድን አልጄሪያ ላይ ከአልጄሪያ አቻው ጋር ባለፈው አርብ ተጫውቶ በሰፊ የግብ ልዩነት ሰባት ለአንድ ተመልሷል። የኢትዮጵያና የአልጄሪያ ብሔራዊ ቡድኖች የመልሱን ጨዋታ በአራት ቀናት ልዩነት አዲስ አበባ ስታዲየም ያደርጋሉ።

ዋሊያዎቹ በበረሃው ተዋጊ ባለፈው አርብ የዘነበበትን የጎል በረዶ ባያወራርድም በነገው ቢያንስ በማሸነፍ ወይም አቻ በመጣሪያ ያቅፋሉ ተብሎ ተጠብቋል። በሌሎች አፍሪካ ዋንጫ ምድብ ማጣሪያ ሁለት ተጠባቂ ጨዋታዎች ካሜሩንና ደቡብ አፍሪካ አንድ ለአንድና ሁለት አቻ ውጤት የተለያይተው ነጥብ ተጋርተዋል። ሞሮኮ ኬፕ ቨርዲን፣ ቡርኪናፋሶ ኡጋንዳን፣ ታንዛኒያ ቻድን

በተመሳሳይ አንድ ለባዶ አሸንፈዋል። እንዲሁም ጋና ሞዛምቢክን ሶስትላንድ ሲሸልስ ሌሴቶን ሁለት ለባዶ ማሸነፋቸውም ይገኝበታል። ሌሎች የምድብ ማጣሪያዎችን ተካሂደዋል። ዛሬና ነገ ደግሞ በርካታ የመልስ ጨዋታዎች ይካሄዳሉ። በሌላ በኩል ደግሞ የአልጄሪያና የኢትዮጵያ ሴቶች ብሔራዊ እግር ኳስ ቡድኖች ከትናንት በስቲያ ቅዳሜ አዲስ አበባ ላይ ያደረጉትን የመልስ ማጣሪያ አንድ አቻ ተለያይተዋል።

ዝም ላይ የኢትዮጵያ ሴቶች እግር ኳስ ቡድን ወደ ቀጣይ ማጣሪያ የማለት ደል እድሉ ተጨናግፎበታል። ለምን ሲባል ከሁለት ሳምንት በፊት የአልጄሪያ ሴቶች ቡድን በሜዳው አንድ ለባዶ አሸንፎ ስለነበር በአጠቃላይ ውጤት ሁለት ለአንድ አሸንፎ ወደ ቀጣይ ማጣሪያ ተሸጋግሯል ማለት ነው። ቀጣይ አልጄሪያ ተጋጣሚ የኬንያ ቡድን ስለሆነ አሸንፎም የፊታችን መስከረም ወር ከካሜሩን ላይ ለሚካሄደው አስረኛው የሴቶች አፍሪካ ዋንጫ

የመሳተፍ እድሉን የናይጄሪያ ሴቶች ቡድን አስፍቷል። በኦሎምፒክ ነክ ዜናም ኢትዮጵያ ብራዚል በምታስተናግደው ሰላሳ አንደኛው የሪዮ ኦሎምፒክ በአትሌቲክስ በዋና እና በብስክሌት የሚወዳደሩ ስፖርተኞች የሚሰጠው ልምምድ ተጠናክሮ መቀጠሉን በኢትዮጵያ የኦሎምፒክ ኮሚቴ ኤክስኪዩቲቭ ዳይሬክተር የሪዮ ኦሎምፒክ ቡድን መሪ አቶ ታምራት በቀረ ገልጸው ልኛል። አብዛኛዎቹ አትሌቶች የኦሎምፒክ ሚኒማ አሟልተዋል

ያላሟሉትም ቢሆን ሚያዝያ ወር መጨረሻ ላይ ያሟላሉ ብለዋል አቶ ታምራት። ይህ በዚህ እንዳለ የዚካ ቫይረስ ጉዳይስ በብራዚል እና በካሪቢያን ሀገሮች መስፋፋቱ እየተነገረ ነው። በኢትዮጵያ ላይ የሚያስከትለው ጉዳትስ ሚኖር የሆነ ጊዜ አነጋገርያቸው ነበር አቶ ታምራት፣ ምላሽ አላቸው

ጉዳዩ እንግዲህ ትኩረት ተሰጥቶ ክትትል እያደረግን ነው። የዓለም አቀፍ ኦሎምፒክ ኮሚቴን አዘጋጁ አካልም እንዲሁ ክትትል እያደረገ ነው። በየጊዜ ያሉትን መረጃዎች እንለዋወጣለን። በአሁን ደረጃ በጣም ይህን የሚያሰጋ የሚባል ነገር የለም። ጊዜውም ገና ስለሆነ ከአምስት ወር በላይ እየቀረው ያለ ስለሆነ ቁጥጥር ስር ይውላል ብለን ነው የምናስበው። እንደ ኢትዮጵያ ዝግጅት እያደረግን ነው። ምንም ያለ ችግር እንሳተፋለን ብለን። በጣም የሰፋ ነገር ካለ እንግዲህ ወደፊት በሂደት አይተን የሚወሰነው ይወሰናል እንደ ሀገር

ይህ አሁን ባለንበት ደረጃ ወይም ያህል የሚያፈጋና፣ ሰላሳ አንደኛው የሮ ኦሎምፒክ አራት ወራት ብቻ ቀርተውታል። ይኸው ነው በኔ በኩል ያለው። ሰለሞን ገዛኝ፣ ጽዮን መስቀል ነበር ከአዲስ አበባ አመሰግናለሁ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰላም፣ ደህና ቆዩ።

እኛም ሰሎሞን ክፍሌና ገዛይን ጽዮን መስቀልን እናመስግንና ወደ ተከታዩ ዝግጅት እናሸጋግራችሁ። አፍሪካ ነክ ርዕሶች ነው። የሱዳን ፕሬዚዳንት ኦመር አልበሽር ከደቡብ ሱዳን ጋር የሚያዋስነውን ድንበር ለመዝጋት እንደገና ዝተዋል። ሱዳን ድንበሩን ከአራት ዓመታት በፊት ከዘጋች በኋላ ባለፈው ጥር ወር ከፍታለች። ድንበሩ እንደገና ቢዘጋ

በሁለቱ አገሮች ላይ ምን አይነት ተጽዕኖ እንደሚኖረው ለመገንዘብ የኢኮኖሚና ሌሎች ባለሙያዎችን አነጋግሮ የአሜሪካ ድምጽ ዘጋቢ ጂል ክሬግ ያጠናቀረውን ዘገባ አዳነች ፍሳይ ታቀርበዋለች። ደቡብ ሱዳን የታጠቁ አማጽያን መርዳቷን ካላቆመች ድንበሬን እንደገና ዘጋሉ ስትል ሱዳን ዝታለች። ሱዳን ጎረቤቷን ደቡብ ሱዳንን የምትከሰው በዳርፉር በብሉናይልና በደቡባዊ ኮርዶፋን ክልሎች የሚካሄዱትን ግጭቶች ትደግፋለች በሚል ነው።

ደቡብ ሱዳን ግን ታስተባብላለች። ጄምስ አሊ ጋራንግ ጁባ በሚገኘው ኢቦኒ የስትራቴጂያዊ ጥናቶች ማዕከል አንጋፋ የኢኮኖሚ ባለሙያ ናቸው። የድንበሩ መዘጋት ሁለቱንም ሀገሮች ክፉኛ ይጎዳል ብለዋል። ድንበሩ ቢዘጋ ደቡብ ሱዳንን በባሰ አዘቅቶ ውስጥ ይከታታል። ከዘጉት እጅግ አለመታደል ይሆናል። እንደማይዘጉት ተስፋ አደርጋለሁ።

ደቡብ ሱዳን ከሱዳን ከተገነጠለች በኋላ ሱዳን ከአራት ዓመታት በፊት ድንበሯን በዘጋችበት ወቅት ሶስት አራተኛ የሚሆነውን የሱዳን የነዳጅ ዘይት ሀብት ከደቡብ ሱዳን ጋር ቀረ። የዩናይትድ ስቴትስ የኤነርጂ ኢንፎርሜሽን የአምስት ቢሊዮን በርሜሎች የሚሆን የነዳጅ ዘይት ክምችት እንዳለው ይገምታል። ተዘግቶ የነበረው ድንበር ባለፈው ጥር ወር ሲከፈት የሁለቱም አገሮች የገንዘብ ግንኙነት ያጠናክራል የሚል እምነት ነበር።

ስለ ድንበሩና ሌሎች ነጥቦች ለመነጋገር እየተገናኙ ነው። ደቡብ ሱዳን ነዳጅ ዘይቷን የሱዳን ወደብ ወደ ሆነው ፖርት ሱዳን በኩል ወደ ውጭ ለመላክ ለአንድ በርሜል 25 ዶላር ለመክፈል ከሦስት ዓመታት በፊት ተስማምታ ነበር። ደቡብ ሱዳን ነዳጅ ዘይቷን ወደ ውጭ ለመላክ ያላት አማራጭ ይኸው ብቻ ነው። ይሁንና የስምምነቱ ጊዜ ሊያበቃ ተቃርቧል። ደቡብ ሱዳን የሱዳን ነዳጅ ዘይት መተላለፊያ ቱቦን ለመጠቀም

ለእያንዳንዱ በርሜል ተጨማሪ 11 ዶላር ለመክፈል ተስማምታለች። በአጠቃላይ ለእያንዳንዱ በርሜል መተላለፊያ ዋጋ 36 ዶላር ትከፍላለች ማለት ነው። ስምምነቱ የተደረገው የአንድ በርሜል ነዳይ ዘይት ዋጋ 100 ዶላር በነበረበት ወቅት ነው። ደቡብ ሱዳን ነዳይ ዘይቷን ወደ ውጭ ለመላክ እንደ ገበያው ሁኔታ የሚለካ ሳይሆን እንዲህ አይነቱ የማይለወጥ ስምምነት በመፈረሟ ተጎድታለች።

ሀገሪቱ ስምምነቱን የፈረመችው ነጻነቷን ለማግኘት አስፈላጊ አድርጋ ስላየችው ነበር። የዓለም የሰላም ተቋም ዋና ስራ አስኪያጅ አሌክስ ዴዋል የወቅቱ የፕሬዚዳንት ባሽር ዘመቻ በካርቱምና በጁባ መካከል ከገንዘብ አከፋፈል ጋር የተያዘ ከፍተኛ ትኩረት የሚሰጠው ድርድር አካል ነው ይላሉ። የወቅቱ የሱዳን ዛቻ አላማም ይህ ነው የሚል እምነት አላቸው።

በአሁኑ ወቅት የነዳጅ ዘይት ዋጋ ቁልቁል ወርዷል። ደቡብ ሱዳን ከባድ የገንዘብ ችግር ገጥሟታል። ፕሬዚዳንት ሳልቫኪር ችግር ላይ ላሉት ወታደሮቻቸው የሚከፍሉት ገንዘብ የማግኘት ፍላጎት አላቸው። ገንዘብ ለማግኘት የሚችሉትም ከጎረቤት ሀገር ሰሜን ሱዳን ጋር የተሻለ ስምምነት በማድረግ ነው። ፕሬዚዳንት ባሽር የደቡብ ሱዳን ሁኔታን በሚገባ ስለሚረዱ

የድንበር መዝጋቱን ዛቻ ለድርድር ማጠናከሪያ ዘዴ እየተጠቀሙበት ነው። እንዲህ አይነቱ ዛቻ በክልላዊ ንግድም የበለጠ ተጽዕኖ እንደሚኖረው ጄምስ ሽኳቲ ገልጸዋል። ሽኳቲ ናይሮቢ የሚገኘው የኢኮኖሚ መረብ ስራ አስኪያጅ የኢኮኖሚ ባለሙያ ናቸው። በምስራቅ አፍሪካ የህብረት ገበያ ለመመስረት ነው እያሰብን ያለ ነው

የዚህን ህብረት አባል የመሆን ፍላጎት ያላቸው ሀገሮች ያላስደሰታቸውን ነገር ለማስለወጥ እንዲህ ዐይነቱን የድንበር መዝጋት ዛቻ ሲጠቀሙ መልካም ገጽታ አይኖረውም። ደቡብ ሱዳን ከአጠቃላይ ገቢዋ 98 ከመቶ የሚሆነውን የምታገኘው ከነዳይ ዘይት ሽያጭ እንደሆነ ዓለም አቀፍ የገንዘብ ድርጅት ገልጿል። ስለሆነም ሆነም የነዳይ ዘይት ገቢዋን ሊጎዳ የሚችል ጠብ ከሰሜን ሱዳን ጋር ለመፍጠር ያስቸግራታል።

አድማጮች፣ ሱዳን ከደቡብ ሱዳን ጋር የሚዋሰነው ድንበሯን ለመዝጋት ስለ መዛፏ የተቀናበረው ዝግጅት ላይ አብቅቷል። ሳምንት በሌላ ርዕስ የሚገናኝ በደህና ዘዜና

ክቡራትና ክቡራን አድማጮች በሳምንት ሰባት ቀን ከምሽቱ ሶስት እስከ አራት ሰዓት በ19 በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ቪኦኤ 24 ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በአጭር ሞገድ በ6080 ና 15580 ኪሎ ኸርድ የምናስተላልፍላችሁን ጋቢና የሚል ፕሮግራማችንን እንድታዳምጡ እንጋብዛለን።

ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399 ኤፍኢሲ 56ኛ ሲምቦል ሬት 275 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና ቪኦኤ ስ

ጋቢናን አዳምጡ። ተከታዩ ዝግጅት ጤና ነው። ኢትዮጵያ ውስጥ የኤች አይ ቪ ነገር እየተዘነጋና ቀድሞ ተሰጥቶት የነበረው ትኩረት በአሳሳቢ ሁኔታ እየራቀው መሆኑን አንድ ኤች አይ ቪ በደማቸው ውስጥ ያለ ሴቶች ማህበር መሪ አስታውቀዋል። ግርማይ ገብሩ መቀሌ ላይ ያነጋግሯቸውን ቀጥሎ ይቀርባል።

እኔ ስሜ መልካስ ገደም እባላለሁ። አሁን ያለሁበት ቦታ ተስፋ ህይወት እጭ አቦዘት ቤት የትግራይ ሴቶች ማህበር ነው። ወይዘሮ መልካ ይህንን ማህበር እንዴት ሊቀላቀሉ እንደቻሉ የራሱን ህይወት መሰረት አድርገው ይንገሩ። ዘጠና አራት ዓመተ ምህረት ነው በደሜ እጭ መኖሬን ያወቁትና ልጅም ነበረኝ፣ ባለትዳርም ነበርኩኝ። ልጁን ሲታመምብኝ አስከፊ ጊዜ ነበረ። እኔ ሳቅ ጊዜና ስመረመር እዲስ ሜ ይባላል አሉኝ። እንደዚህ የሚተላልፍ በሽታ በግብረ ስጋ አሉኝ። ደህና ከሆንኪ ልጅ መተከዋለሁ። ሰመረ ልጄን ወልደዋል።

ካለኝ ግን ያለኝ ልጆች ያስመርምሬ እኔ ራሴ ስጋ አልኳቸው። ከዛ ተመረማልኩ ተነገረኝ አለኝ። ሽንኩርትና በርበሬ የሆነው ገዝቼ አላመጣሁም ላመጣሁም ትዳር አድርጌ ነኝ። እና ሰው ካላገዘኝ፣ ሰው ካልደገፈኝ ማን ጋር ሊኖር ብዬ ልጆቼ እና የተከራየሁበት በት የነገርኳቸው። ማህበራችን በአስራ ሰባት አባላት ነው የተመሰረተችው። ለምንድን ነው እንደዚህ ብለን ለብቻችን የመሰረት ነው ማህበር ከገጠር ወደ ከተማ መጥታ ችግር የሚደርስባት መድሎና መግለል የሚደርስባት ሴት

እኛን እንደርስላታለን። በእኛ ያብቃ

ነጻ የሆነ ህብረተሰብ እንፈጥራለን ብለን ነው የተነሳነው። ስንነሳ ግን ግርማይ ብዙ ውጣ ውረዶች ነበርበት። በዛን ጊዜ ግን የሚበላ የሚቀመስም አላጣንም። ምክልካልና ቁጸረጫ ቤደስም ከጎድናችን ነበረ። እነዚህ የመሰሉ በከተማ ውስጥ ተደራጅተው የሚኖሩ አሉ። እንጀራ የሚጋግሩ በሱቅ ጫማ፣ አንዳንድ ነገሮች ሰርተው ኑራቸው የሚያሻሽላሉ። ግማሹ ደግሞ በዛን ጊዜ መኖር ስለታወቀ እሞታለን ያለ ምክንያት ነው የነበረ። በዛን ጊዜ እና እንኳን ስናሰጥታቸው የራሳቸው ቤት

የራሳቸውን የራሳቸው ንብረት ሽጠውም ስንት አባላቻችን ስንት እህቶቻችን ነው የሞትብንና በአሁንስ ጊዜ ግን በሽታውም በቃ እየተቆጣጠሩ ልንመጣ ብለን ነበረ አሁን ምንም መቆጣጠር አልቻለም መቼም መንግስት እኛ አስቸጋሪ ሆነ ነው ያለ የተስፋ ህይወት ኤች አይ ቪ ፖዘቲቭ የሴቶች ማህበር ዋነኛ አላማው ምንድን ነው አላማው ከኤች አይ ቪ ኤድስ ነጻ የሆነ ህብረተሰብ መፍጠር ነው ነጻ ሆነ ማየት ነው ከህብረተሰቡ ተገናኝተን ችግሩን በህብረተሰብና መንግስትም ህብረተሰቡ መሆነን በጋራ እየፈታ ነው

ነፃ የሆነ ትውልድ ለማዳን ነው። እንደ ማንኛውም በሽታ በእኛ አልፎ በሽታው የሚወለደው ህፃን የሚወለደው ዜጋ ትዳር የሚያደርገው ወጣት ነፃ የሆነ ህብረተሰብ ማየት ነው። ስለዚህ እነዚህ ለማየትም የሚያዩ እህቶች ወይም ወንድሞች ደግሞ ይህ ተግባር ስራ እየሰሩ አሸንዳ በክልል ትግራይ እዛ እንወጣለን፣ ሰው እናስተምራለን፣ አደባባይ ሆነ እናስተምራለን። ሳላመሰግናቸው አላለፍም።

ሴት እናት ናት፣ ሴት እህት ናት፣ ሴት ሚስት ናት ብለው የሚያስቡ ይገባናል፣ ይመለከታን ብለው እነ ግርማይ በርሀ ኖርዌይ የሚኖሩት ሲሳሽ ብር ከኖርዌይ ልኮ ለአስራ አምስት በቁጠዋ ቡድን ሴቶች አቋቁሞ ለሰላሳ ሰባት አባላት ደግሞ ስልጠና ሰጥቶ ራሳቸው ትንሽ ከኤችአዊ ኤድስ ፍረሽመንት አድርጎ እንዲሄዱ መቋቋም አንዳንድ ነገር እንዲሆናቸው ብሩን አፍስሶ

እንደዚህ እያደረገልን፣ ቀጥሎው ደግሞ በአሸንዳ ላይ ልብሳቸው ለውሰው ሊውሉ ብሎ ሰላሳ አምስት ሺህ አርቲስት ኪሮስ ኃይለስላሴ አምባሳደራችን አድርገነዋል። ይህም አበርክተው እያደረጉልን ነው ያለና እየተመለከቱት ነው የሚመስለኝ እኔ በጓዳ ያሉት ወንድሞቻችን። ወይዘሮ መልክ ግን አሁን ህብረተሰቡ እንዴት ነው እርስዎ ሲገመግሙት? በተለያዩ ቦታ ሄደው ሲያስተምሩ በተለይ ወጣቱ ትውልድ ራሱን እየጠበቀ ነው ያለው? የእርስዎ ትዝብት ምንድን ነው?

እኔ የምታዘበው ምናልባት እኛ የመሰንበት ነገር ምናልባት ጠይንነት ይመስላችሁ ይሆናል ነው የምለው። ምክንያቱ አስራ አምስት አመት አስራ ስድስት አመት መልክ አይኖረችው አይገድልም የሚባል አስተሳሰብ ይኖረዋል። ይህ ወጣት እኔ የምኖረው በመድኃኒት ነው። እየተቃጠልኩኝ፣ አንጀት እየተቃጠለ አፌ እየደረቀ የሆነ ስሜት እየተሰማኝ ነው። ነጻ ሁኛ አይደለም የምሄደው እኔ እና ስመለከተው እኛን እያስተማርን እንደ ሞኝነት ነው የሚመስላቸው ያለው ወጣቶች

በየቦታው ነው፣ በየጎዳው በአሁኑ ሰዓት ከ20 አመት በታች ነው። እቻው በዞቲፉ ነው ማህበራችን የምትገባ እቻው በዞቲፉ ነው። በየጤና ጣቢያው፣ በየሆስፒታል በየክልሉ የምታያቸው ወጣቱ ነውና በጣም አስቸጋሪ ሆኖ ነው ያለ። በዚህ ላይም በዩኒቨርሲቲዎች፣ በኮሌጆች፣ በሃይ ስኩሎች በእነዚህ ወጣቶች ትምህርት ቁመዋል። በአሁኑ ሰዓት እንደ ድሮ በየክልሉ እየሄድን እናስተምር ነበር እኛ። አሁን መንግስትም እንደ አቅጣጫ የሚይዘው ያለበት የረሳውን የማስተማር ነገር ነው። ስለዚህ ትምህርቱም ቁመዋል።

ወጣቱም ዘላይነት እያበዛ ነው። የኢች አቤ መከላከል ሳይሆን የጥንስ ውርጃ መከላከል ነው ወጣቱ የሚጠቅም ያለ ለምሳሌ በቅድም ሪፖርት ወቅሮ በጤና ቢሮ ሲቀርብብን አምስት ሺህ አምስት መቶ ሰላሳ ሶስት ውርጃ የፈጸሙ ሴቶች ተብለዋል። ስለዚህ እነዚህ ውርጃ ነው ኤችአብስ እንዴት ነው ያውቁት? ይሄ አነጋጋሪ ነው በወጣቱ ላይ እና እኛንም እንድናስተምር ወጥተን በአሁኑ ሰዓት እንዲያው ግርማይ ብታየው

የሚበላና የሚቀመስ የሌላቸው አባላቸው ያሉት እንዳያቸው ሳምንት ሙሉ ከሰኞ እስከ ዓርብ ይገበኛሉ። ሰዎች እየታመሙ በአልጋ ቁረኛ መጉልሎና አድሎ ቆርተዋል ተብለዋል። በአሁኑ ሰዓት ግን የቀረ ነገር ብዙ የለም። ምክንያቱም እናቷ ለልጇ የምትጠላ ጊዜም አለብን። አሁን በጓዳ ጓዳው ስትፈትሸው ብዙ ቀደዳዎች አሉብን እና እነዚህ ቀደዳዎችን ለመሸፈን ስንል ማናደርገው ጥረት የለንም። ስለዚህ ችግር አለ

መንግስትም ሕዝብም በጎ አድራጎት ድርጅትም ባለሀብትም

አስተዋጽኦ ቢያደርግ እቺ ማህበር ራሷን ችላ እነዚህ አባላት በጥላ ስር ሆና ጥልላ አባሎች እንክባከባ ለመሄድ የምታስበው እቅድ እንዳይሰናከልባት፣ እነዚህ አባላቶች ማጠቡ እንኳን እነሱ እንደገረድ ገረድ ሄደው እንደ ሰራተኛ ለማጠቡ ሲሄዱ ሰው ሲሞት ገንዘቡ ሲመጡ ለምንድን ነው ለልብሳቸው ማጠቡ አንድ ሰሙን አንድ ኦማ የሚያጡ እነዚህ ልጆች ደሞዝ እኳላለ አንድ ሺ በነጻ ነው የሚሰሩ። እኛ ለምንድን ነው ነዋሪዎች አይደለንም? ነገ የምንሞት ነው። ግን ለምንድን ነው በንጹህ ቦታ ማንመተው?

አልጋ ላይ ቁረኛ ያሉት ሰዎች ማንን ነው የሚያያቸው? ማንን ነው የሚቀልባቸው? ማንን ነው የሚያስተማማቸው? አዋሎቻችን ናቸው። ሂድ እየዋልኩ ጠዋትና ማታ መልካቸው እና በጣም እየተጎዳ ሆነ። ይልባስ እንዲያው ዘግቼ በቃ እንደሰውም ብኖር ይሻለኛል እኔ የነሱ ጉዳት ከምሰማ።

ያወቀ ሰው እኮ በአሁን ሰዓት ግርምያ አይወጣም። የተማረ ሰው እኮ እጭ አበደም ያለ ብለ አይስተምርም። ቢሮው ላይ ቁጭ ብለ ነው የሚሰራው ደመወዙ እየበላ ምን አሸውና መድኃኒቱን እየዋጠ ለጓደኛው እኮ እኔም እንደዚህ ነኝ እና ኑር ብሎ እኮ አያካፍልም። ደሃው ብቻ ነው የሚያካፍለው። ደሃው ብቻ ነው የሚያስተምረው።

ስለዚህ ብሶታለኝ። ለጤና ቢሮ የሚያግዝ ድርጅት ይገኛል ብዬን የማስበው ጤና ቢሮ ነው። አስር የማንኳኳው አስር የሚጮኸው እሱ ነው። ባለጤና ና ይመለከተዋል እያልኩ ግን ሁሉ ነው ጤና የሚመለከተው። ጤና ከሌለ መኖር አይቻልም። ጤና ነው ሁሉ ነገሩ እና ለግርማይ በርህ፣ ለአርቲስት ክብረሳይድ ሃይለስላሴ ሁሉም ተስፋ ህይወት የሚደግፉ ሰላምታ አቀርባለሁ። እናቶችና እህቶቻቸውን ማገዝ የሚፈልጉ እንግዲህ የወይዘሮ መልክአን መልእክት እየሰሙ ነው ያሉት። በጣም ነው ማመሰግንሽ። እግዚአብሔር ስጥልኝ። እኔም በጣም አመስግናለሁ።

ቆንጆ መልእክት ነው፣ በጣም ቆንጆ። በጣም ላመሰግናቸው ፈልጋለሁ እያልከኝ ነበር። ወይዘሮ መልካ አንደኛ ደፍረው መውጣታቸው፣ በእኔ እውቃ ብለው መውጣታቸው፣ ዛሬ እንዲህ አይነት ሰው በጣም የሚገርም ነው። ድሮ ነፋናይን ነው ትዝ የሚለኝ አሉ። አሁን ለነገሩ ብዙ አሉ እንደዚህ እየታገሉ ያሉ። ደግሞ አደራ ምልህ የፕሮግራም ሌላ ቀን መደገም አለበት። በጣም ድንቅ ነው። ወይዘሮ መልካ በጣም በርቱ፣ አይዞት።

ወይዘሮ መልካዓንም ግርማዬንም ባልደረባችንን እናመሰግናለን። አሁን ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ወይም ደቂቃ ነው የሚቀረን። አንዳንድ አጠራጥር ያሉ መረጃዎችን ላሰማችሁ። አንድ የዩናይትድ ስቴትስ ዶላር 21 ብር 45 ሳንቲም ተመንዝሯል። ዛሬ የመሸጫው ዋጋ 21 ብር 45 ነው። የመግዣ ዋጋ 21 ብር ከ56 ሳንቲም ነው

አንድ ዩሮ 24 ብር ከዜሮ ሁለት ነው። አንድ እንግሊዝ ፓውንድ 30 ብር ከ55 ሳንቲም ነው። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንበያ መሰረት አዲስ አበባ ነገ ማክሰኞ መጋቢት 29 ዝናብ ይኖራታል። ፀሐይም እንደምታገኝ ኤጀንሲው ዌብሳይቱ ላይ ያወጣው መረጃ ያሳያል። ከፍተኛ ሙቀቱ 29፣ ዝቅተኛው 13 ዲግሪ ሴልሽየስ ነው። በነገራችን ላይ በዚህ ሰሞን የጣሊያን ጦር ኢትዮጵያን የወረረበት ጊዜ ነው። መጋቢት 16 1887 ዓመተ ምህረት የዛሬ 129 ዓመት ማለት

ማለት ነው። ኢትዮጵያን ወረረ።

ለአንድ ዓመት ያህል ከተካሄደው የተካረረ ውጊያ በኋላ ወራሪው ጦር የካቲት 23 አድዋ ላይ ድል ተመትቷል በ1888 ዓ ም ዝግጅታችን በዚሁ ተጠናቀቀ። ክቡራትና ክቡራን አድማጮች፣ የተከበራችሁ አድማጮች በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ያስተናገርናችሁን የአዲሱ አበበና እኔም ሶሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛው ዝግጅት ይቀርባል። በእኛ በኩል ሰላም ደናደ